የዲደብሊው ዜና ዜና እናሰማለን። በቅድሚያም ርዕሶቹን በአማራ ክልል በ2016-17 ዓ ም በግብርና ዘርፍ ከፍተኛ ምርት ተገኝቷል ሲል የክልሉ መንግስት ገለጸ። የክልሉ ነዋሪ የሆኑ አንዱ አርሶ አደር በበኩላቸው ያለፈው ዓመት የግብርና ምርት የተሻለ ቢሆንም ዘንድሮ ያለው የማዳበሪያ ስርጭት ወቅቱን ያልጠበቀና በግለሰቦች እጅ የተጋነነ ዋጋ በየሱቁ እየተሸጠ በመሆኑ በቀጣይ ምርት ይቀንሳል የሚል ስጋት አላቸው። የጋዛ ሰብአዊ ቀውስ እንዲያቆም ሶስት የአውሮፓ ሀገራት ጠየቁ። ብሪታንያ፣ ፈረንሳይና ጀርመን በጋራ ባወጡት መግለጫ ያልተገደበ ሰብአዊ እርዳታ ወደ ጋዛ እንዲገባ እስራኤል ፈቃድ እንድትሰጥ አሳስበዋል። የጋራ መግለጫው የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለፍልስጤም መንግስት እውቅና ለመስጠት ቃል መግባታቸውን ተከትሎ ነው። ቻይና በሰው ሰራሽ አስተውሎት ደንብ ላይ ዓለም አቀፍ ስምምነት እንዲደረግ ጠየቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አውሮፓ በስደት ላይ ጠንካራ እርምጃ እንድትወስድ አሳሰቡ። በዩክሬን እውነተኛ የሰላም ድርድር ማድረግ የምዕራብ ዓለም እውነተኛ አጀንዳ ሆኖ ያውቅም ስትል ሩሲያ ገለጸች። የሩሲያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንዳሉት ምዕራባውያን በዩክሬን ውስጥ እውነተኛ ሰላም የሚፈልጉ ከሆነ ለኬቭ የጦር መሳሪያ ማቅረባቸውን ማቆም አለባቸው ብለዋል። ዜናው በዝርዝር በአማራ ክልል በ2016-2017 ዓ ም በግብርና ዘርፍ ከፍተኛ ምርት ተገኝቷል ተባለ። የክልሉ ምክር ቤት አስረኛ መደበኛ ጉባኤ ዛሬ በባህር ዳር ከተማ ሲጀመር የክልሉን የስራ አፈጻጸም ሪፖርት ያቀረቡት ርዕሰ መስተዳደር አቶ አረጋ ከበደ እንዳሉት በ2016-2017 ዓ ም በተለይ በግብርናው ዘርፍ ከታቀደው በላይ ምርት ተገኝቷል ብለዋል። በ2016-17 የምርት ዘመን 5.3 ሚሊዮን ወይም የቅዱን 102 በመቶ ሄክታር መሬት በዘር በመሸፈን እንደዚሁም ደግሞ 174 ሚሊዮን ኩንታል ወይም የቅዱን 104 ፐርሰንት ምርት በማምረት ምርታማነቱን ወደ 32.3 ኩንታል በሄክታር ማድረስ ተችሏል። ይህ አፈጻጸም ባለፈው በጀት ዓመት የምርት ዘመን ከተገኘው 145.3 ሚሊዮን ኩንታል ምርት ጋር ሲነጻዘር የ25.1 ሚሊዮን ኩንታል ወይም የ14.7 በመቶ ብልጫ እንዳለው መመልከት ይቻላል። አቶ አረጋ በሪፖርታቸው የስምንት ነጥብ ስምንት ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈጸሙንና 5 ነጥብ 5 ሚሊዮን የሚሆነው ወደ አርሶአደሩ መድረሱን በሪፖርታቸው ጠቅሰዋል። እሳቸው ይህን ይበሉ እንጂ በአማራ ክልል ሰሜን ጎጃም ዞን የአቸፈር ወረዳ ኗሪ የሆኑ አንድ አርሶአደር እንደሚሉት ባለፈው ዓመት የነበረው የግብርና ምርት የተሻለ ነው ቢባልም ዘንድሮ ያለው የማዳበሪያ ስርጭት ግን ወቅቱን ያልጠበቀና በግለሰቦች እጅ በተጋነነ ዋጋ በየሱቁ እየተሸጠ ነው ብለዋል። በዚህም በ2018 የምርት ዘመን ከፍተኛ የምርት መቀነስ ሊታይ ይችላል ሲሉ ስጋታቸውን ገልጸዋል። እስካሁን ድረስ ይሩ አልተጨመረም። ዳብ ጠፋ ብለው ደግሞ ከዳብ ሳ ከጤፍ አዘገጅተውት ቆይ አሁን መጨረሻ ላይ ደግሞ የዳብ ዘመን ሲያልቅ ደግሞ ዳብ እንሰዱ ብለው መጡ እንደገና ደግሞ አሁን ደግሞ ዩሪያ ደግሞ በጨርሰን ባበቃን ሰሞን ነሐሴ ምናምን ግማሽ ካለፈ በኋላ ደግሞ ዩሪያ ይዘው ይቀርባሉ። አስራ ስድስት ለአስራ ሰባት እኮ ጥሩ ምርት ነበረ ያልዋሽነኝ። በአስራ ሰባት ለአስራ ስምንት ግን ጭራሽ የምርት ዘመን የቀለል አይበቃ በየቤቱ ልክ ሳሙናና ቅባት እንደሚቸረችረው ማዳበሪያ ይቸረችራል። በመንግስት እዚ አይደለም እኳ አሁን ያለ በየ ኮንቴነሮች ና በየሱቆች ቅባት በሚሸጥበት ሱቅ ሁሉ ከደርድሮ ሳይሆንና ናግዘኛል ማዳበራው በመንግስትና በግብርና ውጤት አድ እንደሚሸጠው በማህበራትና በግብርና ድ ሳይው መጠፍ ምናልባት እንደ ፎቶ ቢነሳ በረንዳ ሁሉ ማዳበሪያ ተደርድሮ ነው ግዛይ ተብሎ ብታየው፣ ወደ ሸቀጥነት ቀየሩ። ዛሬ የተጀምረው የአማራ ክልል አስረኛ መደበኛ ስብሰባ ለቀጣዮቹ አራት ቀናት የሚቀጥል ሲሆን የክልሉን የ2018 ዓ ም በጀትና ሹመቶችንም ያጸድቃል ተብሎ እንደሚጠበቅ የባህር ዳሩ ዘጋቢያችን ያለምነው መኮንን ዘገባ ያሳያል። በአማራ ክልል ባለፉት ሁለት ዓመታት በፌዴራል መንግስትና በፋኖ ታጣቂዎች መካከል ደም አፋሳሽ ግጭት እየተካሄደ መሆኑ ይታወቃል። የጋዛ ሰብአዊ ቀውስ እንዲያቆም ሶስት የአውሮፓ ሀገራት ጠየቁ። ብሪታንያ ፈረንሳይና ጀርመን ትናንት በጋራ ባወጡት መግለጫ ያልተገደበ ሰብአዊ እርዳታ ወደ ጋዛ እንዲገባ እስራኤል ፈቃድ እንድትሰጥ አሳስበዋል። የሦስቱ ሀገራት መሪዎች ሁኔታውን ሰብአዊ ጥፋት በማለት አፋጣኝ የተኩስ አቁም ጠይቀዋል። መሪዎቹ የዘላቂ ሰላም ጥረቶችን ለመደገፍ ተጨማሪ እርምጃ ለመውሰድ ዝግጁ ነን ብለዋል። መሪዎቹ ሰላም ለማስፈን ተጨማሪ እርምጃ ለመውሰድ መዘጋጀታቸውን ቢገልጹም ምን አይነት እርምጃ ሊወስዱ እንደሚችሉ ግን አልገለጹም። የጋራ መግለጫው የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለፍልስጤም መንግስት እውቅና ለመስጠት ቃል ከገቡና ማክሮን ለብሪታንያ ጠቅላይ ሚኒስትር ኪር ስታርመር፣ ለጀርመኑ መራሄ መንግስት ፍሬድሪሽ ሜርስ ያደረጉትን ጥሪ ተከትሎ ነው። ሶስቱ ሀገራት የፍልስጤምን መንግስት በመርህ ደረጃ ቢደግፉም ጀርመን የፈረንሳይ መሪነት ለመከተል ሚከተል የቅርብ ጊዜ እቅድ እንደሌላት ገልጻለች። ብሪታንያም የፓሪስን እርምጃ አልተከተለችም። ማክሮን በመጪው መስከረም ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ እውቅናውን መደበኛ ለማድረግ ማቀዳቸውን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፓ በስደት ላይ ጠንካራ እርምጃ መውሰድ አለባት ሲሉ አሳሰቡ። ለአምስት ቀናት ጉብኝት ትናንት አመሻሽ እስኮትላንድ የደረሱት ዶናልድ ትራምፕ ስደት አውሮፓን እየገደለ ነው ብለዋል። ስለሆነም አውሮፓ በስደት ላይ የተሻለ እርምጃ መውሰድ አለባት ሲሉ ገልጸዋል። የአሜሪካው ፕሬዝዳንት በድጋሜ ከተመረጡ ወዲህ ለመጀመሪያ ጊዜ ወደ ብሪታንያ ባደረጉት ጉዞ ከብሪታንያና ከአውሮፓ ህብረት ባለስልጣናት ጋር ውይይት ያደርጋሉ ተብሎ ይጠበቃል። ትራምፕ ለጋዜጠኞች በሰጡት መግለጫ በስደት ላይ እርምጃ ካልተወሰደ አውሮፓ የሚባል አህጉር አይኖራችሁም ሲሉ ተደምጠዋል። ስደት ወረራ ነው ያሉት ትራምፕ ወደ ስኮትላንድ ካመሩባቸው ጉዳዮች አንዱ ግን በእናታቸው የትውልድ ቦታ በስኮትላንድ አዲስ የጎልፍ መጫወቻ በእናታቸው ስም ለመክፈት ነው ተብሏል። የጀርመኑ ፕሬዚዳንት ፍሬድሪሽ ሜርስ በአሜሪካ ባደረጉት የመጀመሪያ ጉብኝትም የትራምፕን አያት የጀርመን የትውልድ ሰርተፍኬት ለፕሬዚዳንቱ በስጦታ ማበርከታቸው ይታወሳል። ያም ሆኖ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ ካለፈው ጥር ወዲህ በአስር ሺዎች የሚቆጠሩ ስደተኞችን እንዲታሰሩና ከአሜሪካ እንዲባረሩ ያደረጉ ሲሆን ለተለያዩ ሀገራት ዜጎችም የጉዞ እገዳ ጥለዋል። ይህ ዶቸበለ ነው። ቻይና በሰው ሰራሽ አስተውሎት ደንብ ላይ ዓለም አቀፍ ስምምነት እንዲደረግ ጠየቀች። የቻይናው ጠቅላይ ሚኒስትር ሊቻንግ በቤጂንግና በዋሽንግተን መካከል እየጨመረ በመጣው የቴክኖሎጂ ውድድር ሳቢያ የሚታየው የደህንነት ስጋት ለመቀነስ ዓለም አቀፉ ማህበረሰብ በሰው ሰራሽ አስተውሎት አስተዳደር ላይ ስምምነት እንዲፈጠር አሳስበዋል። ሊ በሻንጋይ እየተካሄደ ባለው ዓለም አቀፍ የሰው ሰራሽ አስተውሎት ኮንፈረንስ መክፈቻ ላይ እንደተናገሩት ዓለም አቀፍ ስምምነት ከሌለ የሰው ሰራሽ አስተውሎት ለተወሰኑ ሀገራትና ኩባንያዎች የተለየ ጨዋታ ሊሆን እንደሚችል አስጠንቅቀዋል። ቻይና ስጋቷን የገለጸችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በዘርፉ ያላትን የበላይነት ለማስጠበቅ በሚል የኤአይ ደንቦችን ውድቅ የማድረግ እቅዳቸውን ከቀናት በፊት ይፋ ማድረጋቸውን ተከትሎ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ኮተሬሽ በበኩላቸው የአይ ደንብ የዓለም አቀፍ ትብብር ፈተናን የሚፈታ ነው ሲሉ በኮንፈረንሱ መክፈቻ ስነ ስርዓት ላይ በቪዲዮ ባስተላለፉት መልእክት ገልጸዋል። ከዛሬ ጀምሮ ለሶስት ቀናት በሚዘልቀው በዚህ የቴክኖሎጂ ኮንፈረንስ ከ800 በላይ ኩባንያዎች ከ3000 በላይ ቴክኖሎጂ ፈጠራዎቻቸውን ማቅረባቸው ታውቋል። በዩክሬን እውነተኛ የሰላም ድርድር ማድረግ የምዕራቡ ዓለም እውነተኛ አጀንዳ ሆኖ ያውቅም ስትል ሩሲያ ገለጸች። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛኮሮቫ እንዳሉት በዩክሬን እውነተኛ የሰላም ድርድር እልባት መስጠት የምዕራቡ ዓለም አጀንዳ ሆኖ ያውቅም። የሩሲያና የዩክሬን ባለስልጣናት ያለፈው ረቡዕ ንግግር ካደረጉ ወዲህ በድርድሩ ላይ ለመጀመሪያ ጊዜ አስተያየታቸውን የሰጡት ቃል አቀባይዋ የምዕራቡ ዓለም በዩክሬን ውስጥ እውነተኛ ሰላም የሚፈልግ ከሆነ ለኪቭ የጦር መሳሪያ ማቅረባቸውን ማቆም አለባቸው ማለታቸውን ታስ የተባለውን የዜና ወኪል ጠቅሶ ሮይተርስ የዜና ወኪል ዘግቧል። በጎርጎሪያኑ 2022 ዓመተ ምህረት መጀመሪያ በተቀሰቀሰው የሩሲያ ዩክሬን ጦርነት በሁለቱ ወገኖች በርካታ የሰው ሕይወት ጠፍቷል፣ የንብረት ውድመትና መፈናቀልም አስከትሏል። ኩራት ወይም በእንግሊዝኛ አጠራሩ ፕራይድ እየተባለ የሚጠራው የግብረ ሰዶማውያን አመታዊ ፌስቲቫል ዛሬ በበርሊን ከተማ ተጀመረ። በጀርመን መዲና በርሊን ዛሬ የተጀመረውን የመክፈቻ ስነስርዓት ለመጠበቅ ፖሊስ ከፍተኛ ዘመቻ እያካሄደ ሲሆን በመቶ ሺዎች የሚቆጠሩ ይሳተፋሉ ተብሎ ይጠበቃል። ይህም በአውሮፓ ውስጥ ካሉት ትልልቅ የግብረ ሰዶማውያን ዝግጅቶች አንዱ ያደርገዋል ተብሏል። በዚህ ፌስቲቫል መክፈቻ ስነስርዓት ላይ የጀርመን መርሃይ መንግስት ፍሬድሪሽ ሜርስና የቀድሞ መርሃይተ መንግስት አንጌላ ሜርከልም ተገኝተዋል። ይህ ዶቸበለ ነው። ዜናውን ከማጠቃላችን በፊት ዋና ዋናዎቹን ላስደምጣችሁ። በአማራ ክልል በ2017 ዓ ም በግብርናው ዘርፍ ከፍተኛ ምርት ተገኝቷል ሲል የክልሉ መንግስት ገለጸ። የክልሉ ነዋሪ የሆኑ አንዱ አርሶ አደር በበኩላቸው ያለፈው ዓመት የግብርና ምርት የተሻለ ቢሆንም ዘንድሮ ያለው የማዳበሪያ ስርጭት ወቅቱን ያልጠበቀና በግለሰቦች እጅ በተጋነነ ዋጋ በየሱቁ እየተሸጠ በመሆኑ በቀጣይ ምርት ይቀንሳል የሚል ስጋት አላቸው። የጋዛ ሰብአዊ ቀውስ እንዲያቆም ሶስት የአውሮፓ ሀገራት ጠየቁ። ብሪታንያ፣ ፈረንሳይና ጀርመን በጋራ ባወጡት መግለጫ ያልተገደበ ሰብአዊ እርዳታ ወደ ጋዛ እንዲገባ እስራኤል ፈቃድ እንድትሰጥ አሳስበዋል። የጋራ መግለጫው የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን ለፍልስጤም መንግስት እውቅና ለመስጠት ቃል መግባታቸውን ተከትሎ ነው። ቻይና በሰው ሰራሽ አስተውሎት ደንብ ላይ ዓለም አቀፍ ስምምነት እንዲደረግ ጠየቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አውሮፓ በስደት ላይ ጠንካራ እርምጃ እንድትወስድ አሳሰቡ። በዩክሬን እውነተኛ የሰላም ድርድር ማድረግ የምዕራብ ዓለም እውነተኛ አጀንዳ ሆኖ ያውቅም ስትል ሩሲያ ገለጸች። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ማሪያ ዘካሮባ እንዳሉት ምዕራባውያን በዩክሬን ውስጥ እውነተኛ ሰላም የሚፈልጉ ከሆነ ለኪቭ የጦር መሳሪያ ማቅረባቸውን ማቆም አለባቸው ብለዋል። ዜናው አበቃ። ለዓለም ዜናው ጸሐይ ጫን አመሰግናለሁ።